የአሜሪካ ድምፅ ነው። በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 5 2016 ዓ ም ዝግጅታችን ጀመረ።

በባህር ዳር ሰባት አሜት አካባቢ በተከሰተ ግጭት የጥበበ ጊዮን ልዩ ሆስፒታል አገልግሎት ማቆሙ ተገለጸ። ድንገት ተኩስ ተከፈተ። ተኩሱ ደግሞ መከላከያ ሰረትን ያነጋበረ ነበርና ድንገት ቁና እየጠጣን ነበር እኛ በአካባቢ ለመሰወተን፣ እሱን ተኩስ ተከትሎ በአካባቢ ላይ መረባበሽ ተከሰተ። በርካታ ታካሚዎች አሉ። እነዚህ ታካሚዎች መድኃኒትም ሆነ

የኦክሲጂን አገልግሎት የሚሰጣቸው ባለሙያ ጠው ዋይቻሉ ባይዴን

በሆስፒታሉ የሚያገለግሉና ማንነታቸው እንዳይገለጽ የጠየቁ የጤና ባለሙያዎችን ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል። በተመሳሳይ በወልቂጤ በቀበና ልዩ ወረዳ አደረጃጀት ጋር ተያይዞ በተነሳ ግጭት ጉዳት መድረሱ ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ

የቆየ ነኝ። ኤሊያስ አስማረ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት፣ ለዜናው እንግዱ ወልዴ እዚሁ አጠገብ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ በመተላለፍ ላይ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ለልዩ ልዩ የዓለም ዜናዎች ወደ እንግዱ

በድጋሚ እንደምናመሻችሁ። እስራኤል ጋዛን የምትይዝ ከሆነ ትልቅ ስህተት ነው ሲሉ ባይደን ተናገሩ። በአሜሪካ የስድስት ዓመት ፍልስጤማዊ ሕፃን ተገደለ። እንዲሁም በላይቤሪያ ምርጫ ተፎካካሪዎች ቀድመው አሸናፊነታቸውን ከማወጅ እንዲቆጠቡ ኤኮዋስ አስጠነቀቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል የምድር ውጊያ ካደረገች በኋላ ጋዛን የምትይዝ ከሆነ ትልቅ ስህተት ይሆናል ሲሉ የአሜሪካው ፕሬዚዳንት ጆርጅ

ጆ ባይደን ተናግረዋል። ከሲቢኤስ ቴሌቪዥን ጋር ትናንት እሁድ ቃለ መጠየቅ ያደረጉት ባይደን እስራኤል ሐማስን ማጥፋቱ አስፈላጊ ነው፣ ነገር ግን ሐማስና ሐማስ ውስጥ ያሉ አክራሪ ቡድኖች ሁሉንም የፍልስጤን ሕዝብ አይወክሉም ብለዋል።

የፕሬዚደንቱ አክለውም የፍልስጤም ሀገር ሆና እንድትመሰረት ጥርጊያ መንገድ ሊከፈት ይገባል ብለዋል። እስራኤል የጋዛ ሰርጥንና ዌስት ባንክን ከ56 ዓመታት በፊት በእንዳሮፓን አቆጣጠር 1967 ዓ ም በተደረገ ጦርነት ይዛ የነበረ ሲሆን በእንዳሮፓን አቆጣጠር 2005 ከጋዛ ሰርጥ ወጥታለች። ከሁለት ዓመት በኋላ እንደ አረፓን አቆጣጠር 2007 ሐማስ ጋዛን ከፍልስጤም ራስ ገዝ መንግሥት ተረክቧል።

ሐማስ ከአንድ ሳምንት በፊት ድንገተኛ ጥቃት በማድረስ 1300 እስራኤላውያንን እና የውጭ አገራት ዜጎችን ገድሎ 150 የሚሆኑ እስራኤላውያንን አግቷል። እስራኤል በአጸፋው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች 2670 ፍልስጤማውያንን ሕይወታቸውን አጥተዋል። ጋዛ ታንቃ ይዛለች። ውሃ ምግብና መድኃኒት በቅርቡ ያልቃል ሲል በተመድ የፍልስጤማውያን ፍልሰተኞች ወኪል ትናንት እሁድ አስታውቋል።

ይህ በእንዲህ እንዳለ በአሜሪካ በኢሊኖይ ግዛት አንድ የ71 ዓመት ነዋሪ የስድስት ዓመት ፍልስጤማዊ ሕፃንን 26 ጊዜ በትልቅ ቢላ ወቅቶ በመግደሉ ተነግሯል። እናቱም በሆስፒታል ለሕይወት አስጊ በሆነ ሁኔታ ውስጥ እንደምትገኝ ታውቋል። ፕሌንሺፕ በተሰኘ ከተማ የሚኖሩ እናትና ልጅ ፍልስጤማውያን በመኖሪያቸው ሳሉ በቢላዋ የወጋቸው ጆሴፍ ቹባ ሃይማኖታቸውን፣ እንዲሁም በመካሄድ ላይ ያለውን የእስራኤልና ሐማስ ጦርነትን መሠረት አድርጎ ነው ሲሉ

መርማሪዎች ተናግረዋል። ግለሰቡ አምስት ክሶች ተመስርቶበታል ተብሏል። ሕፃኑ ዋዲያ አልፋዩሚ በመባል ሲታወቅ እናቱ ደግሞ ሃናን ሻሂን እንደምትባል በቺካጎ የአሜሪካ እስላማዊ ምክር ቤት ቅርንጫፍ አስታውቋል። እናንተ ሙስሊሞች መገደል አለባችሁ ሲል ተከሳሹ ጥቃቱን ከመፈጸሙ በፊት ሲጮህ ነበር ተብሏል። እናትና ልጁ የተከሳሹን ቤት የታችኛው ወለል ተከራይተው ይኖሩ እንደነበር ታውቋል።

የአሜሪካው ፕሬዝደንት ጆ ባይደን እርሳቸውና ቀዳማዊ እመቤት ጂል ባይደን በድርጊቱ እጅግ መደንግጣቸውን አስታውቀዋል። አሜሪካውያን በአንድነት በእስልምና ላይ ያለ ጥላቻና በአጠቃላይ በሌሎች ላይ የሚታይ ጥላቻን ማውገዝ አለባቸው ሲሉ ፕሬዝደንቱ ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመሠረተ ልማት ግንባታ ላይ ዓለም አቀፍ ጉባኤ የምታካሄደው ቻይና

የ130 ሀገራት ተወካዮችን በመቀበል ላይ ነች። ጉባኤው የእስራኤልና የሐማስ ጦርነት ጥላ እንዳጠላበት በመነገር ላይ ነው። ቻይና በጋዛ የሚካሄደውን ግጭት ለማርገብ ሚና እንድትጫወት ጥያቄ ሲቀርብላት ቆይቷል። ዓለምን በመንገድና ተያያዥ መሠረተ ልማቶች ለማገናኘት ያቀደውና ቤልት ኤንድ ሮድ ኢኒሽቲቭ ተብሎ በሚጠራው ቻይና በወጠነችው ተነሳሽነት ላይ በሚካሄደው ጉባኤ ላይ ከተጋበዙት ውስጥ የሩሲያው ፕሬዚደንት ቭላድሚር ፑቲን ይገኙበታል።

ከዩክሬን ወረራ ወዲህ የመጀመሪያ ጉዟቸው ይሆናል ተብሏል። ጉባኤው በዓለም አቀፍ መድረክ ያላትን ሚና ከፍ እንደሚያደርግ ቻይና ተስፋ ብታደርግም በጋዛ የሚካሄደው ግጭት የዓለም አቀፍ ትኩረት ሆኖ ይቀጥላል ሲል ኤኤፍፒ በዘገባው አመልክተዋል። ቻይና ሐማስንና ሄዝቦላን ከምትደግፈው ኢራን ጋር የሞቀ ግንኙነት አላት። የቤጂንግ ልዩ መልእክተኛ ጃይጃን ወደ መካከለኛው ምስራቅ እንደሚያቀኑ ይጠበቃል።

ነገ በሚጀምረው ጉባኤ ላይ ለመሳተፍ የበርካታ ሀገራት መሪዎች ዛሬ ቤጂንግ ገብተዋል። የሃንጋሪ፣ ኢትዮጵያ፣ ካምቦዲያ፣ ኬንያ እና ቺሊ ተጠቃሽ ናቸው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ቤጂንግ ገብተው ከቻይናዎቻቸው ጋር ተነጋግረዋል። ቻይና ቭላዲሚር ፑቲንን የጉባኤው ዋና እንግዳ አድርጋ መሰየሟ ላቭሮቭ አድንቀዋል። ይህ በእንዲህ እንዳለ ሰሜን ኮሪያ በዩክሬን ጦርነት ላይ የዋሉ መሳሪያዎችን

ለሩሲያ አቅርባለች ስትል አሜሪካ ክስ ባሰማች በቀናት ውስጥ የሩሲያ የውጭ ጉዳይ ሚኒስትር ወደ ሰሜን ኮሪያ እንደሚያቀኑ በመነገር ላይ ነው። ሰርጌይ ላቭሮቭ ረቡዕ እና ሐሙስ ፒዮንግያንግን እንደሚጎበኙ ያስታውቀው የሩሲያ የውጭ ጉዳይ ሚኒስቴር ስለ ጉዞው ዓላማና ከየትኛው ባለሥልጣን ጋር እንደሚገናኙ ያለው የለም። የጦር መሳሪያ የያዙ ከአንድ ሺ በላይ ኮንቴይነሮች ከሰሜን ኮሪያ ወደ ሩሲያ ተልከዋል ሲል ዋይት ሀውስ ባለፈው አርብ አስታውቆ ነበር።

ይህንንም የሚያሳዩ ያላቸውን ፎቶግራፎች ይፋ አድርጎ ነበር። ባለፈው ወር ከቭላዲሚር ፑቲን ጋር የተገናኙት እና የሩሲያን ወታደራዊ ተቋማት የጎበኙት የሰሜን ኮሪያው መሪ ኪም ጆንግ ኡን በዩክሬን ጦርነት ምክንያት የመሳሪያ ክምችቷ ለተመናመነው ሩሲያ ተጨማሪ መሳሪያ ለመለገስ ሳያስቡ አይቀሩም የሚል ግምት አሳድሯል። በምትኩም ሰሜን ኮሪያ የወታደራዊና የኒውክሌር ፕሮግራሟን ለማሳለጥ ዘመናዊ ወታደራዊ ቴክኖሎጂ ከሩሲያ ተሻለች ሲሉ

የዋይት ሀውስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ ተናግረዋል። በቅርቡ በላይቤሪያ በተካሄደው ምርጫ የተሳተፉ ተፎካካሪዎች ቆጠራው ከመጠናቀቁ በፊት አሸናፊነታቸውን ከማወጅ እንዲቆጠቡ የምዕራብ አፍሪካ አገሮች የኢኮኖሚ ማህበረሰብ ኤኮዋስ አሳሰበ። ሁከት የሚጭሩት ላይ እርምጃ እንደሚወስድም አስጠንቅቋል። ላይቤሪያውያን ባለፈው ማክሰኞ ፕሬዝዳንታዊና የፓርላማ ምርጫ አድርገዋል።

የወቅቱ ፕሬዝደንትና የቀድሞ እግር ኳስ ኮከብ ጆርጅ ወያን እንደገና ለመምረጥ ወይም አዲስ ፕሬዝደንት ለመሾም ድምፅ ሰጥተዋል። የአገሪቱ መንግሥት ትልቅ ፍላጎትና ተሳትፎ የታየበት ሰላማዊ ምርጫ አድርጓል ሲሉ የአፍሪካ ሕብረትና ኤኮዋስ አድናቆቻቸውን ገልጸዋል። በሁለት የእርስ በርስ ጦርነቶች የ250 ሺህ ሰዎች ከሞቱ በኋላ የተባበሩት መንግስታት ድርጅት ሰላም እንዲያስከብር ከተሰማራና በኋላም ከአምስት ዓመታት በፊት ስራዎቹን

አጠናቆ ከወጣ በኋላ እየተደረገ የመጀመሪያ ምርጫ ነው ተብሏል። የድምፅ ቆጠራው በመካሄድ ላይ ሲሆን በሚቀጥለው ሳምንት ውጤቱ ይታወቃል ተብሏል። በመጨረሻም በኤኳዶር በተደረገው ፕሬዚደንታዊ ምርጫ ባለሀብቱ ዳንኤል ኖቦዋ አሸናፊ ሆነዋል። በኤኳዶር ታሪክም በዕድሜ ወጣቱ ፕሬዚደንት ሆነዋል። እስካሁን ዘጠና ስድስት በመቶ ድምጽ ሲቆጠር

ኖቦዋ 52.2 በመቶ ድምፅ ሲያገኙ ተፎካካሪያቸውና ግራ ዘመሙ ጠበቃ ሉዊሳ ጎንዛሌዝ 47.8 በመቶ አግኝተዋል። ጎንዛሌዝ በስደት ያሉት የቀድሞ ፕሬዝዳንት ራፋኤል ኮሪያ የቅርብ ሰው ናቸው ተብሏል። በሙዝ ንግድ ሀብት ያካበተ ቤተሰብ ወራሽ እንደሆነ የተነገረው ዳንኤል ኖቦዋ ከኮቪድ ወረርሽኝ በኋላ ኢኮኖሚያ የተንገዳገደውንና ዜጎቿ በገፍ ለቀው የወጡባትን አገር የማስተካከል ሥራ ይጠብቃቸዋል ተብሏል።

ወንጀል፣ ግድያና ዝርፊያም በአገሪቱ ተስፋፍቷል። ዳንኤል ኖቦዋ እንደራሴዎች ክስ ለመመስረት ሲዘጋጁ መንግሥቱን አፍርሰው ሥልጣናቸውን የለቀቁት የፕሬዝዳንት ጊሌርሞ ላሶን ቀሪ ሁለት ዓመት የፕሬዝዳንትነት ዘመን ይሸፍናሉ ተብሏል። በኤኳዶር የምርጫ ዘመቻ ጉቦን እና የአደንዛዥ እጽ አዘዋዋሪዎችን ለመፋለም የተነሱት ተፎካካሪው ፈርናንዶ ቢያቤሴንሲዮ ግድያ ተፈጽሞባቸዋል።

ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራቸዋሉ።

እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 5 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ።

ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ ንለፍ።

ከባህር ዳር ከተማ በቅርብ ርቀት ላይ የሚገኘውና በባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ስር የሚገኘው የጥበበ ጊዮን ልዩ ሆስፒታል መደበኛ አገልግሎት መስጠት እንዳቆመ የሆስፒታሉ ሐኪሞችና ሰራተኞች ገለጹ። ለአሜሪካ ድምጽ አስተያየታቸውን የሰጡና ስማቸውን መጥቀስ ያልፈለጉ የጤና ባለሙያዎች ለአሜሪካ ድምጽ እንደገለጹት ሆስፒታሉ አገልግሎት መስጠት ያቋረጠው

በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ባለፈው ሳምንት ማክሰኞ በአቅራቢያው የተፈጠረውን ግጭት ተከትሎ ነው። በግጭቱ ለደህንነታቸው የሰጉ የህክምና ባለሙያዎች ሆስፒታሉን እየለቀቁ ወጥተዋል ብለዋል የጤና ባለሙያዎቹ። ስማቸው እንዳይጠቀስ የፈለጉ ሁለት የዩኒቨርሲቲው ባለስልጣናት የሆስፒታሉ ሰራተኞች ከትላንትና እሁድ ጀምሮ

በከፊል በስራ ገበታቸው ላይ እንደማይገኙ ተናግረዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ አስማማየነው ያቀርበዋል። ከአማራ ክልል ርዕሰ መዲና ባህር ዳር እስከ አስር ኪሎ ሜትር ርቀት ላይ ሰባታሚት ተብሎ በሚጠራው አካባቢ የሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል አገልግሎት መስጠት እንዳቆመ የጤና ባለሙያዎች ገልጸዋል። በባህር ዳር ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ስር አገልግሎቱን በሚሰጠው በዚህ ሆስፒታል የሚሰሩና ስሜ ቢጠቀስ ለደህንነት ያሰጋኛል ያሉት አንድ የጤና ባለሙያ

ባለፈው ሳምንት ማክሰኞ መስከረም 29 ቀን 2016 ዓ ም በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭት ተፈጥሮ እንደነበር አውስተዋል። በአካባቢው ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላት ከሆስፒታሉ አቅጣጫ ተኩስ ተከፍቶብናል በሚል ወደ ውስጥ ዘልቀው የወሰዱት የኃይል እርምጃና ዙሪያ ከበባ የጤና ባለሙያዎች መደበኛ ስራቸው እንዳያከናውኑ ውጥረት እንደፈጠረባቸውና የተጎዱም እንደነበሩ ለደህንነታቸው ስለሚሰጉ ስማቸው መግለጽ ያልፈለጉ የከተማው ነዋሪ ለአሜሪካ ድምፅ ተናግረዋል።

ድንገት ተኩስ ተከፈተ። ተኩሱ ደግሞ ያው መከላከያ ሰራዊትን ያነጋበረ ነበረና ድንገት ቡና እየጠጣን ነበር እኛ በአካባቢው ለምሳ ወጥተን፣ እሱን ተኩስ ተከትሎ በአካባቢው ላይ መረባበሽ ተከሰተ። ከዛ በኋላ ያለማቋረጥ ከአርባ ደቂቃ እስከ አንድ ሰዓት የፈጀ ተኩስ ከተደረገ በኋላ አካባቢው ላይ የነበረው የሰላም ወደ ፈረሰ እኛ እንደ ሆስፒታል ሰራተኛነታችን ወደ ሆስፒታል ገባን ማለት ነው። ከዛ በኋላ ቁስለኞች እየመጡ ነበር ከአካባቢው እነሱ እያከምን ቆየን።

በሚቀጥለው ቀን ግን ሰዎቹ እየበረቱ የብስን ተከትሎ ወደ ሆስፒታል ውስጥ የገቡ የመከላከያ ሰራዊት አባላት ነበሩ። ያገኛቸውን ሰዎች ከፍተኛ ፍተሻ ያደረጋሉ እና በእነሱ ግምገማ መሰረት ሰስፔክት ያደረጓቸውንም የተወሰኑ ጓደኞቻችን ወስደዋል። ከዛ በኋላ

የአካባቢው ሰው ከፍተኛ ስጋት ስለነበረበት አካባቢውን እየለቀቀ ሄደ። ሰራተኛውም ኦልሬዲ ሰርቪሶች ምናምን ስለተቋረጡ መንገድ አገልግሎት እየሰጠ ስላል ነበር። በዛን ቀን ተረኛ የነበረው የቀንም የማታም ሰራተኛው እዛው ሊያድር ተገደደ። ከዛ ቀን ጀምሮ መንገዶቹ ለአገልግሎት ክፍት አልሆኑም። ሰው እሱን ተከትሎ ሰራተኛው እዛ ይጠቀምባቸው የነበሩ የ

ውጭ ካፌዎቹም ስለተዘጉ ምግብ የሚያገኝበት ሁኔታ አልነበረም። ማደሪያ መጠለያም ስላልነበረው ያገኛትን የማርያም መንገድ እየተጠቀመ በአርሶ አደሮቹ ማሳ እያቆራረጠ ወደ ከተማ ሊመጣ ይችሏል ማለት ነው። ስለዚህ ኤልሞስ አብዛኛው ሰው ተኩስ ከተከፈተበት ከማክሰኞ በኋላ ሮብ፣ ሐሙስ፣ አርብ ሰባ አምስት ሰማንያ ፐርሰንት የሚሆኑ ሰራተኛ ስጋት ስለነበረበትና በአካባቢ ያለው ሁኔታ ምቹ ስላልሆነ ሁሉም ወደ ከተማ መጥቷል ማለት ነው። ከዛ ባሻገር የመከላከያ ሰራዊትን አባላት

ስፒታልም እየገቡ አንዳንድ ነገሮችን ቸክ እያደረጉ ነበረ። እሱን ተከትሎ ሰራተኛው ፍርሃት መደናገጥ ስላደረበት ብዙ ሰው አገልግሎት ሲሰጥ የነበሩትም እየወጡ ከሆስፒታሉ ወደ ከተማ ሊመጡ ችለዋል። የሆስፒታሉ የድጋፍ ሰጪ ሰራተኛ እንደሆነ የገለጸውና ስሜ ቢጠቀስ አደጋ ሊገጥመኝ ይችላል በማለት ስሙን ከመጥቀስ የተቆጠበው ሌላ አስተያየት ሰጪም

ባለፉት ሳምንት ሐሙስ ጥቅምት አንድ ቀን ሁለት ሺህ አስራ ስድስት ዓ ም በሆስፒታል ውስጥ ተመለከትኩት ያለውን ሁኔታ ያስረዳል። ስራ ማቆሙን በአይኔ አይቻለሁ። ስራ ማቆም ሲባል የተኙ በርካታ ታካሚዎች አሉ። እነዚህ ታካሚዎች መድኃኒትም ሆነ የኦክስጂን አገልግሎት የሚሰጣቸው ባለሙያ ጣው አይቻሉ በአይኔ መድኃኒት ደግሞ በጊዜው መሰጠት የነበረባቸው ነገር ግን መድኃኒት ባለማግኘታቸው ሲቸገሩ እንዲሁም

የተለያዩ የአጥንት ሕክምና ላይ ያሉ ቁስላቸው መታጠብ ያለበት እነሱ ቁስላቸው ባለመታጠቡ በሙሉ መኝታ ክፍሎቹ ቁስሉ እየሸተተ እሱ ላይ ይቻለውኝ። ከዚህ በተጨማሪም ኦክሲጂኑ ራሱ ኢምፕላንት የተደረገለት እዛው ፋፍሪካ አለው እሱኛው ምናልባት ተኩስ ይነሳ ይፈነዳል በሚል ስጋት እነን ሚከፍት የሚዘጋው ቴክኒሽያን እዚ ጋር ተብያለው በሚል ሁሉም

እዛ ኦክሲጅን እያስፈልጋቸው የነበሩ ፔሸንቶች ወይም ታካሚዎች አደጋ ውስጥ እንደነበሩ በአይኔ ለማየት ችያለሁ። አብዛኞቹ ባለሙያዎች በደህነት ስጋት ምክንያት ስራ ማቆማቸውን የገለጹት እኔ አስተያየት ሰጪ ጥቂት ባለሙያዎች ግን ችግሩን ተቋቁመን ህሙማን እንረዳለን በሚል ሆስፒታል ውስጥ ይቀራሉ ይላሉ። ባለሙያዎቹ ሁለት ነው ምክንያታቸው። አንደኛው ትራንስፖርት ከከተማ ሆስፒታሉ የተቋረጠው

ትናንት ሶስት እያቀሩ ነበረ። እዛ ደግሞ ለባለሙያዎቹ የምግብ አገልግሎትም የሚያቀርብ አካል የለም። ስለዚህ ለረሀብ ተጋልጠናል የሚል ነው ምክንያት ሲያቀርቡት የነበረ። ሁለተኛው የእኛ ራሱ የደህንነት ስጋት አለብን እና የመንግስት ኃይሎች እየገቡ ማስፈራሪያ እየደረሰብን ነው የሚል ከፍተኛ የሆነ ስጋት አለብን ሲናገሩ የነበረ እና በጣም ትንሽ በቁጥር ትንሽ የሆኑ ባለሙያዎች ሪስክ እንወስዳለን ረሀቡም እንችላለን ብለው

ሁሉም ጋር መድረስ አልቻሉም እንጂ የሚረባረቡ ባለሙያዎች እንዳሉ ለማየት ችያለሁ። ለምሳሌ ማዋለጃ ክፍል ያሉት እንዲሁም ደግሞ ጽኑ ሕሙማን ያሉት ነርሶች ያሉትን ታካሚዎች በመርዳት ላይ መሆናቸው ለማየት ታዝቤያለሁ። የሚወልዱ እናቶችንም ለመርዳት ተርብርብ ሲያደርጉ በቁጥር ትንሽ ቢሆኑም አይቻለሁ። ስሜን በሚስጥር ያዙልኝ አሉን። ሌላው አስተያየት ሰጭም ለሆስፒታሉ አገልግሎት ማቆም ምክንያት ያሉትን ሲገልጹ

ባለሙያዎቹ ስራቸውን መስራት ያልቻሉበት ምክንያት አንደኛ ሲወጡ ታፍኖ የመውሰድ ነገር አለ። እየታሰሩ አሉ፣ ታፍኖ ይሄዱም አሉ። ከዛ በመቀጠል ደግሞ ውሃም የለ፣ ኦክሲጅኑም ተቋርጧል። በአግባቡ እንትን የለም ይህን ያለውን ነገር በአግባቡ የሚያቀርብላቸው ፔሽንቱ እየወጣ ነው። ከክሪቲካል ፔሽንት ወላድ ምናምን የለም ቁሟን እንቅስቃሴ ስለሌለ መምጣት አልቻሉም።

ሰባት አመት የሚባለው አካባቢ ጋር ምንም እየወጣን ሄደው ወደ ከተማ ወደ ባህርዳር አዛ አካባቢ እንቅስቃሴ ምናምን የሚንቀሳቀስ ሰውም እያያዙ ወንደረጅ ቁማን ሆስፒታሉ አገልግሎት እየሰጣለ የጥበበ ግዮን ልዩ ሆስፒታልን በስሩ በሚያስተዳድረው የባህርዳር ዩኒቨርሲቲ በኃላፊነት ላይ ያሉና ስማቸው እንዳይጠቀስ የጠየቁ ሁለት ባለስልጣናት የሆስፒታሉ ሐኪሞችና ሰራተኞች ከሞላ ጎደል በስራ ገበታቸው ላይ እንደማይገኙ ለአሜሪካ ድምፅ ተናግረዋል።

የአሜሪካ ድምፅም ዛሬ እስከ ምሽት ድረስ ያለውን ሁኔታ በተመለከተ ያናገራቸው ስማቸው እንዳይጠቀስ የጠየቁን በሆስፒታሉ የሚሰሩ የጤና ባለሙያ ዛሬ ሰኞ ጥቅምት 5 2016 ዓ ም አስቸኳይ የጤና አገልግሎት የሚሰጡ ጥቂት የጤና ባለሙያዎች ወደ ስራ ቦታቸው መመለሳቸውን ተናግረዋል። ዛሬ የተወሰነ አገልግሎት እንደጀመረ ነው። አሁን የታክሲ አገልግሎቶች ጀምረዋል። እንዲሁም ደግሞ በድንገተኛ ክፍል ላይ አንዳንድ ቁስለኞች እየመጡ ነው። እዛ የድንገተኛ ክፍል ውስጥም

ነርሶች እና አንዳንድ ሐኪሞች ሕክምና መስጠት ጀምሯል። እንዲሁም ደግሞ ተኝቶ ሕክምና ክፍል የወላዶችም አገልግሎት የማዋለድ አገልግሎት በጥቂቱ ጀምሯል። ከዛ ባሻገር ግን የመደበኛ ተመላላሽ ሕክምና

እንዲሁም የአሰኝቶ ህክምና ክፍል በተቀሩት ከወሊድ ህክምና ባሻገር ማለት ነው እንዲሁም የኦፕራሲዮን በቀጠሮ የሚሰሩ የኦፕራሲዮን ክፍሎች አሁንም ዝግ እንደሆኑን የቀጠሉት አብዛኛው ባለሙያ ሆስፒታሉ ከሚገኝበት ተባታኒ እንዲሁም ደግሞ ከባህር ዳር እርቆ ወደ ቤተሰቡ የሄደ ሰራተኛም አለ በሁኔታው ምክንያት ነገር ግን ጥቂት የሚባል የስራ እንቅስቃሴ ዛሬ ተጀምሯል ማለት ይህንን ጉዳይ በተመለከተ ሆስፒታሉን ለሚያስተ

አስተዳድረው የባህርዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ የእጅ ስልክ ላይ ብንደውልም ዝግ በመሆኑ ምክንያት ምላሻቸውን ማግኘት ሳንችል ቀርተናል። በአንጻሩ የህክምና ሳይንስ ኮሌጁ የኢንፎርሜሽንና ኮሚኒኬሽን ዳይሬክተር ዶክተር አነ ሙታደለ ጋር ደውለን ስልካቸውን ቢያነሱም ስለ ጉዳዩ ስንጠይቃቸው ምላሽ ሳይሰጡን ስልኩን ዘግተዋል። በሌላ በኩል በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ እንዲሁም የኮማንድ ፖስቱ አባል ለአቶ ደሳሌ የጣሰው የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም።

የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ጋርም ደውለን በተመሳሳይ ስልካቸው ሳይነሳ ቀርቷል። የአገር መከላከያ ሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳንም ስልካቸው ባለመስራቱ ምላሻቸውን ማካተት ሳንችል ቀርተናል። ቀደም ሲል ከባህር ዳር ከተማ አቅራቢያ በሚገኘውና ሰባት ዓሚት ተብሎ በሚጠራው ስፍራ ካለፈው ሳምንት ማክሰኞ መስከረም 29 ቀን 2016 ዓ ም ጀምሮ በመንግሥት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል ግጭት እንደነበረና ንጹሐን ዜጎች ስለመገደላቸው የአካባቢውን የአይን እማኝ ዋቢ አድርገን መዘገባችን ይታወሳል።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሄት ይቀጥላል።

በጉራጌ ዞን ወልቂጤ ከተማ በጉራጌና በቀቤና ብሔረሰብ ተወላጆች መካከል ተፈጠረ በተባለ የጦር መሳሪያ የታገዘ ግጭት ቢያንስ የአንድ የፖሊስ አባል ጨምሮ አራት ሰዎች እንደተገደሉ ነዋሪዎች ለአሜሪካ ድምጽ ገለጹ። የግጭቱ ዋና መንስኤ የቀቤና ከተማ ከወልቂጤ ከተማ አስተዳደር ወጥቶ በልዩ ወረዳ እንዲደራጅ አዲስ በተዋቀረው የማዕከላዊ ኢትዮጵያ ክልል ምክር ቤት

ባለፈው ዓመት ነሐሴ ወር ከመወሰኑ ጋር ተያይዞ ቀደም ሲል በወሰን ጉዳይ የተፈጠረው አለመግባባት በመካረሩ እንደሆነ አስተያየት ሰጪዎቹ ገልጸዋል። በግጭቱ ሰዎች እንደተጎዱና ንብረትም እንደወደመ ያመለከተው የጉራጌ ዞን የአስቸኳይ ጊዜ ወታደራዊ እዝ የሰዓት ላፊ ገደብ እንደተጣለ የዞኑ መንግስት ኮሚኒኬሽንስ መምሪያ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።

ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱም የወልቂጤ ከተማ ነዋሪ የሆኑት አስተያየት ሰጪም ባለፈው ሳምንት አርብ ጥቅምት ሁለት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት የጉራጌ ተወላጅ ወጣቶች መንጃ ፈቃድ ለማሳደስ ከገቡበት ቢሮ ሲወጡ ተለይቶ ድብደባ እንደተፈጸመባቸው ተናግሯል። ሰሞኑ በወልቂጤና በቀቤዳ መካከል ውስጥ ለውስጥ ትናንሽ ችግሮች ነበሩ። ከቀቤዳ ማህበረሰብ በረጅም ዓመታት ጉራጌ ዞን ላይ እንደ አንድ ወረዳ ሆኖ ይሆን ነበር። አሁን ደግሞ ህጉ በሚሰግደው መንገድ መሰረት ቀቤና ወረዳ የራሱን ለረጅም ግሽቴቅ የነበረ ጥያቄ

ጊዜ ልዩ ወረዳ ጥያቄ ጠይቁ ልዩ ወረዳ ተሰጥቶት ለስ ዓመት በፊት ልዩ ወረዳ ተሰጥቶት ነው ያለው። እዚሁ ጉዳ ጊዞ ላይ ማለት ነው። እና በህጉ መሰረት ልዩ ወረዳ ከተሰጠው ህጉ ሰብዘው መንገድ መሰረት ከሰባት እስከ አስር ኪሎ ሜትር መራቅ አለበት ማለት ነው። ከከተማው መራቅ አለበት የሚል ነገር አንድ ስራዎች እየተሰሩ ነበር ውስጥ ማለት ነው። ከምስረታው በኋላ ይህ በሆነበት ወቅት ላይ እንግዲህ እነሱ በከተማው በከተማው እኛ የኛ ነው አን በጣም የሆነ አንዳንድ ነገሮች ነበሩ፣ ሽናሽ ምናምን ነገር ነበሩ። በዚህ ማ ደግሞ አንድ የከተማ ልጆች የመንገድ ፍቃድ ድሳት ብለው እዚ ቀቢና ወረዳ አካባቢ የሚገኝ መንገድ

ሰዓት ወደዛ ሄደው መንጃ ፈቃዳቸው ወስደው ወደዚህ በሚመጡበት ወቅት ላይ የቀቤና የጀምጉዳ ገደማዎች ናቸው ሁለት ልጆች በጣም በአሰቃቂ ሁኔታ በቀቤና ወጣቶች ተደበደቡ ማለት ነው። ከዛ በኋላ ነገር ወደ አልሆን አቅጣጫ ሄደ። እስካሁን ባለን መረጃ አራት ሰው እንደሞተ ነው። አንድ የፌዴራል ፖሊስ ነው በቀሜና በትጥቁ ሰጥ የተገደለው። ይህንኑ ተከትሎ በተካረረው ግጭት በሰውና ንብረት ላይ ጉዳት እንደደረሰ እኚሁ ነዋሪ ገልጿል።

ሰዎቹ ተደበደቡ። ሰው ሰላት ተገባበት። ጁማ ሰዓት ከአምስት ሰዓት ከስድስት ሰዓት በኋላ ነው ነገሩ ሁሉ። እስካሁን ባለው አራተኛ ቀን ነው። እጅግ በጣም ያስጠላ ዘግናኝ ሁኔታ ነው እየታዩ ያሉት። በየመሀል በቀቤና መሀል ያሉ ጉራጌዎች በሙሉ እየተፈናቀሉ ንብረታቸው እየወደመ እየተዘረፉ፣ እየተገደሉ ጭምር ነው እስካሁን እኛም ታፍነን ተደብቀን ያለ ነው። ከቤታን ወጣም በተመሳሳይ የደህንነት ስጋት ስላለባቸው ስማቸውን ያልጠቀሱም የቀቤና ተወላጅ በበኩላቸው ግጭቱ መስጅድ ሰግደው በሚወጡ የቀቤና ወጣቶች ላይ ተፈጽሟል ባሉት ጥቃት እንደተጀመረ ገል

ገልጿል። በዚህም መነሻው ግጭቱ ተስፋፍቶም የቀቤና ተወላጆች አባላት እንደተገደሉ ተናግሯል። አርብ ቀን ጠብቀው መስጅድ ሰግደው የሚወጡ የኛ ሰዎችን የልብሱን የባህል ልብስ ለብሰው ነበር ቀቤና መደብደብ ጀምሩ ማለት ደበደቡ። ወደ ስድስት ሰዎች ደብድበው በሆስፒታል ገቡ። በመደብደብ አላቆሙም። ቀጥታ ሱቆችን፣ የቀቤና የሆኑ ቤቶችን ቀጥታ ከተማ ውስጥ ማለት ነው። አሁንም የሆነ አካባቢ ሊያጠቁ ተዘራጅ ተዋጎ ይመጣሉ

እኛ ህዝብ የታጠቀ አይደለም። ባዶ እጁን ተከላክሎ ይመልሳል። እንደዚ እየተደረገ ሁለት ሰው ሞተ። የግጭቱ የቅርብ ምክንያት ይህ ይሁን እንጂ ዋና መንስኤው ባለፈው አመት ና አስራ ሶስት ቀን ሁለት ሺ አስራ አምስት ዓመተ ምህረት በማዕከላዊ ኢትዮጵያ ክልል ምክር ቤት በልዩ ወረዳ እንዲደራጅ ከተወሰነለት የቀቤና ልዩ ወረዳ ማዕከል ጋራ የተያያዘ እንደሆነ ተወላጁ አስረድተዋል።

የልዩ ወረዳው ያው በማዕከላዊ ኢትዮጵያ ክልል ልዩ ወረዳ ተመስቶ ነበር። ታጋር ላይ ቀቤና መቀመጫ ወልቂጤ ነበር ያደረገው። መጀመሪያም የወረዳው መቀመጫ ወልቂጤ ነው፣ ስረታውን ማካሄድ የለበት መመስረት የለበትም ብለው ዘመቻ ሰፍተው ነበረ። አሁን እዛን ቀን ስረታ ፕሮግራም ያደረግን ቀን ብዙ ነገር አረጉ፣ ተዘራጅተው ማለት ነው። በጉዳዩ ላይ ከቀቤና ልዩ ወረዳ ና ከጉራጌ ዞን ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ስለማያንሱ አልተሳካም። ይሁንና የጉራጌ ዞን የአስቸኳይ ጊዜ ኮማንድ ፖስት ግጭቱን

ብሳሉ ያላቸው አካላት በሰው ሕይወትና አካል ላይ ጉዳት እንዲደርስ እንዲሁም ንብረት እንዲወድም ምክንያት እንደሆኑ ገልጿል። በከተማዋ የእንቅስቃሴና የእሳት ላፊ ገደብ በኮማንድ ፖስቱ እንደተጣለም የዞኑ የመንግሥት ኮሚኒኬሽን መምሪያ ትናንት እሁድ ባወጣው የጽሑፍ መግለጫ አስታውቋል። በዚህም መሠረት ካለፈው ቅዳሜ ጥቅምት ሦስት ቀን

2016 ዓ ም ጀምሮ ከቀኑ 11 ሰዓት በኋላና ከጠዋቱ አንድ ሰዓት በፊት የሞተር ብስክሌትን ጨምሮ የተሽከርካሪዎችና የሰዎች እንቅስቃሴ እንደማይፈቀድ መከልከሉን ገልጿል። ይሁን እንጂ በቂ የጸጥታ ኃይሎች ወደ ወልቂጤ ከተማ እንዳልገቡ የጠቀሱ ነዋሪዎች አሁንም ስጋት መኖሩን አመልክተዋል። ጸጥታ ኃይል ውስን ነው

ውስን መሆኑ ብቻ ሳይሆን ከዋናውን አስፋልት መንገድ ይዞ ያለውን ኮንትሮል ለማድረግ የሚሞክሩት እነሱም በቂ ፓትሮል እና በቂ ሱፐርቫይዝ አያደርጉ በበቂ ሁኔታ እና ወደ ውስጥ ያሉትን ሁኔታዎች መንገዱን ብዙ ላያውቁ ይችላሉ።

ችግሩን በውይይት ለመፍታት የማዕከላዊ ኢትዮጵያ ክልል የፀጥታ ባለሥልጣናት የፌዴራል ፖሊስ ከጉራጌ ዞን፣ ከቀበና ልዩ ወረዳ፣ ከአበሽጌው ወረዳና ከወልቂተ ከተማ አስተዳደር አመራሮችና የጸጥታ አካላት ጋር ውይይት እንደተጀመረ የጉራጌ ዞን የመንግሥት ኮሚኒኬሽን መምሪያም አክሎ ጠቁሟል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ተከታዩ ዘገባ ደግሞ ወደ ትግራይ ክልል ይሆናል የምናልፈው። በትግራይ ክልል በሰሜን ኢትዮጵያው ጦርነት ሕይወታቸው ያለፈ

የቀድሞ ታዋጊዎች ላለፉት ሶስት ቀናት በሀዘን እና በጸሎት ተዘክረዋል። ለሶስት ቀናት የታወጀውን የሀዘን ቀን ተከትሎ በመቀለ ከተማና በሌሎችም የክልሉ አካባቢዎች አገልግሎት ሰጪ ተቋማት ዝግ ሆነው ሰንብተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለምን ወደዚህ ስቃይና መከራ ገባን ብለን እኛ እንዳመራር ራሳችንን ልንፈትሽ ንስሐም ልንገባ ያስፈልጋል ሲሉ

በዝክር መርሃ ግብር ወቅት ተናግረዋል። በመታሰቢያ ቀናቱ በክልሉ የታየው ከባድ ሀዘን እንዳይመጣ ብዙ ተማጽኖ ተደርጎ እንደነበር ያስታወሱት ብፁዕ ወቅዱስ ፓትርያርክ አባ ማትያስ ዛሬም ግን ካለፉት የጦርነት ታሪኮች ባለመማር

ከብዙ አካባቢዎች የምንሰማው የእልቂት ዜና ሆኖ ያውከናል ሲሉ በሀገሪቱ የቀጠሉ የትጥቅ ግጭቶችን አሳሳቢነት አመልክተዋል። በክልሉ የታወጀውን የሀዘን ቀን ተከትሎ የመከላከያ ሚኒስትሩ ዶክተር አብርሃም በላይና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለክልሉ ሕዝብ የማጽናኛ መልእክት አስተላልፈዋል። ሙሉጌታ ጽብሀ ተጨማሪ ዘገባ አለው።

የትግራይ ክልልን መነሻ ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ሕይወታቸው ያለፈ የቀድሞ ተዋጊዎች የክልሉ ጊዜያዊ አስተዳደር ካለፈው ሳምንት ቅዳሜ ጥቅምት ሶስት ቀን ጀምሮ እስከዛሬ ዛሬ ሰኞ

ጥቅምት አምስት ቀን 2016 ዓ ም ድረስ ባወጀው የሶስት ቀናት ሐዘን ሲዘከሩ ሰንብተዋል። በመቀለ ከተማና በሌሎች የክልሉ አካባቢዎች ዛሬን ጨምሮ ባለፉት ሦስት ቀናት የግልና የመንግስት የንግድና አገልግሎት ሰጪ ተቋማት ዝግ ሆነው እንደ ሰነበቱ እንደዋሉ ተረጋግጧል። በክልሉ ደረጃ በተዘጋጀውና በሰማዕታት ሐውልት አዳራሽ በተካሄደው የመታሰቢያ መርሃ ግብር ላይ የተገኙት የክልሉ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳም ውዶቻቸውን በጦርነት ላጡ ወላጆ

ልጆችና ቤተሰቦች ጽናቱ ይስጣችሁ ብለዋል። የሐዘን ሲቃ በተሞላው ድምፅ የተፈጠረው ችግር በቀጣይ እንዳይደገም እንደ ትምህርት መወሰድ እንዳለበትም አመልክተዋል። ናይ ጸላእትና ሸርሕን ጭካንን ጥራሕ ዘይኮነስ ንሕና ባዕልና

የጠላቶቻችንን ተንኮልና ጭካኔ ብቻ ሳይሆን እኔን ጨምሮ ሁላችንም እንደ አመራር ምን ስላደረግን ወይንም ስላላደረግን ነው ይህ ሁሉ መከራ የገጠመን ብለን ልንጠይቅና ንስሐ መግባት ይኖርብናል። የገጠመን ችግር መከራና መስዋዕት በተቻለ መጠን እንዳይደገም ውስጣችንን ለመፈተሽ ለሕዝባችን የግድ ቃል መግባት አለብን።

በዚሁ የቀድሞ ተዋጊዎች ህልፈት መታሰቢያ ቀናት የጧፍ ማብራት መርሃ ግብርም ተከናውኗል። በመቀለ ከተማ ተዘዋውሬ እንደተመለከትኩት በብዙ መኖሪያ ቤቶች የሐዘን ዳሶች ተጥሏል። የክልሉ ባንዲራ በተሰቀለባቸው የሐዘን ድንኳኖች በውጊያ የተገደሉ የቀድሞ ተዋጊዎች ምስሎች ታትመው ተሰቅለው ይታያሉ። በአንጻሩ ካወዛጋቢ የወልቃይት አካባቢዎች ተፈናቅለው በመቀለ ከተማ ከሚገኙ ነዋሪዎች የቤተሰብ አባሎቻቸው መርዶ ቢነገራቸውም ለሐዘን የሚቀመጡበት ስፍራ አጥተዋል።

የቀድሞ ተዋጊ አባል የሆነው ወንድሙ የተረዳው ከዋኒ ተስፋይ አንዱ ነው። ቤተሰቦቹ ከማይጋባ ወልቃይ ተፈናቅለው በመቀለ ሰብዓ ካሬ መጠለያ ማዕከል እንዳሉ የገለጸው ከዋኒ ተፈናቃይ በመሆናቸው ለሐዘን የሚቀመጡበት ስፍራ እንዳላገኙ ይናገራል። የኛን ሐዘን ለየት የሚያደርገው የተለየ መስዋዕትነት ስለከፈለ ሳይሆን ልክ እንደ የጓዶቻችሁ መስዋዕት ከፍሎ እኛም ልክ እንደ ቤተሰብ የመስዋዕትነቱ ምስክር ወረቀት ተሰጠን በኋላ የሀዘን ድንኳን

መጣል አልቻሉ። እሱ ትንሽ ለየት ያደርገዋል። ባለ ሀዘን ድንኳን መጣል ያልቻል ነው። እኛ ከምዕራብ ትግራይ ነን፣ ተፈናቅለን የመጣ ነው። ሶ ድንኳናችን የምንጥልበት የሀዘን ድንኳናችን የምንጥልበት የምናስቀምጥበት ቤት የለን። በታሪክ ማለት ነው። የሰው ልጅ የሀዘን ድንኳን ተጥሎ ሲቀና እኛ ላይ ደርሶ እያየን ነው። የሀዘን ድንኳን አይተን የቀና ምን ነው

እኛም ወጉ በደረሰ እና የሀዘን ድንኳን በጣም እያሉ ነው። ለምንድን ነው? ከምዕራብ ትግራይ ተፈናቅለን ስለመጣን የራሳችን ቤት ብለን የምናስበው የምንቆጥረው ስለሌለም የሀዘን ድንኳን መጣል አልቻለም። የሀዘን ድንኳን ይህን ያክል

እንደሚያስቀና ስቢ አላቅም ከዋኒ፣ በዚያ ጦርነት የተነጠቀው ወንድሙ ብቻ ሳይሆን እህቱንና የሴት አያቱን ጭምር እንደሆነ ይናገራል። በጦርነቱ መሃል በመድኃኒት እጦት ህይወታቸው እንዳለፈ በከባድ ስሜት ያስታውሳቸዋል። በጦርነቱ ወቅት የአሜሪካ ድምፅ አነጋግሮት የነበረው ከዋኒ ስራው ተስተጓጉሎ ደሞዙ ስለተቋረጠበት በቀን አንድ ጊዜ እንኳን ተመግቦ ለማደር ጥረቱና ግረቱ ከባድ እንደሆነበት ገልጾ ነበር። በእርሱና በሌሎችም ቤተሰቦች ላይ ይህ ጦስ ያተረፈላቸው ጦርነት ዳግም

እንዳይመጣ ከዋኒ የፖለቲካ መሪዎችን ተማጽኗል። ጦርነት ምን ያክል አስ ምን ያክል ሰው በሊታ እንደሆነ በአካል በታሪክ ስነገርን ነበር። በመጽሐፍት እያነበብን በፊልሞችም እያየን ተምረነዋል፣ አይተነዋል። አሁን ግን በአካል እኔ ራሴ እንደ ከዋኒ አይቼዋለሁ። ጦርነት በጣም አስከፊ፣ ሰው በሊታ፣ ንብረትም አገርም የሚያጠፋ የሚያወድም መሆንን እኔ ምስክር የመሆን ሰው ነ

ምክንያቱም ሌላ ሰው ጋር ስለደረሰ ብቻ ሳይሆን እኔ ቤት ገብቶ ሁለት እግሮቹን አስገብቶ አይቼዋለሁ። የጦርነትን አስከፊነት እኔ በአይኔ አይቼዋለሁ። አሁን ላይ ወደ ጦርነት ግፋ በለው የሚሉ መሪ ጀምሮ ሌሎችም ግለሰቦች ጦርነትን ሮማን ሳይት እያደረጉ እያየን በመሰረቱ ጦርነት ቀይ አበባ ሰጥተህ ቀይ አበባ መቀበል አይደለም። ቲማቲም ጥለህ ቲማቲም የሚጣልበት ሁኔታ አይደለም። ጦርነት ጦርነት ሰው ያጠፋል፣ ሰው ያወድማል እና እንዲሁ በዚሁ አጋጣሚ

ወደ ቀልባችን እንመለስ ማለት እፈልጋለሁ። ብዙ አይተናል። ከጎናችን የነበሩ እህቶቻችን፣ ወንድሞቻችን፣ ጓደኞቻችን እኛ ጋር አብረው ያደጉ ሰዎች አይተናል። ነበሩ እኛ ጋር። አሁን ግን ይሉ በምን ምክንያት በጦርነት ምክንያት አጥተናቸዋል። ሰው እኔ ማለት የምፈልገው ወደ ቀልባችን እንመለስ፣ ቆም ብለን ማሰብ እንጀምር፣ የጦርነትን ምንነት በደንብ እንረዳው እና ጦርነት የሚል ትውልድም ህዝብም

ገንባ ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ኃይሎች አባል ሆነው ቤተሰቦቻቸውን በአካል ያልጠየቁ ወይም መልእክት ያላኩ የቀድሞ ተዋጊዎች ቤተሰቦቻቸው በተለያዩ መንገድ ያሉበት ሁኔታ ሲያፈላልጉ እንደነበር ይናገራሉ። የሰላም ስምምነቱ በተፈረመበት ወቅት የትግራይ ኃይሎች እንደሚበተኑ ስምምነት ላይ መደረሱ የሚታወቅ ነው። ነገር ግን እስከ ሁለት ሺ አስራ ስድስት አዲስ ዓመት መግቢያ በክልሉ ወደ ህዝብ ያልተቀላቀሉ ከሁለት መቶ ሰባ ሺህ በላይ የትግራይ ተዋጊዎች እንዳሉ አቶ ጌታቸው ረዳ

በአዲስ ዓመት የእንኳን አደረሳችሁ መግለጫቸው ገልጸው ነበር። በጦርነቱ ለውጊያ ተሰልፈው የነበሩ ተዋጊዎች አሉበት ወደሚባሉ የትግራይ ኃይሎች አደረጃጀቶች በአካል በመሄድ እንዲሁም በሌላ መገናኛ መንገድ የልጆቻቸው ህልውና ሲያጠያይቁ እንደነበር ገልጸዋል። በዚህ ሂደትም በራሳቸው መንገድ የቅርብ ሰዎቻቸው ህይወት ማለፍ ያወቁ ቤተሰቦች ካለፉት ሁለት ወራት ወዲህ ሀዘን እየተቀመጡ የቆዩ ሲሆን ከቅዳሜ ጥቅም ሶስት ቀን ጀምሮ ደግሞ የክልሉ ጊዜያዊ አስተዳደር በይፋ ህይወታቸው ያለፈ የቀድሞ ተዋጊዎች

መርዶ ለቤተሰብ እያሳወቀ ነው። የሟች ምስክር ወረቀትም ለቤተሰብ እየተሰጠ ነው። በሰሜን ኢትዮጵያው ጦርነት ህይወታቸው ባለፈ ሰዎች በእጅጉ እንዳዘኑ የገለጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አባ ማትያስ ቀዳማዊ ይህ ከባድ ሐዘን እንዳይመጣ ብዙ ተማጽኖ ተደርጎ እንደነበር አውስተዋል። ሽበትና ክህነት የማይከበርበት ዘመን ላይ ደርሰን ለዚህ በቅተናል ሲሉ ቁጭታቸው ተናግረዋል። ችግሩ የተፈጠረው ከቃለ እግዚአብሔር ሆነ ካለፉት የጦርነት ታሪኮች

ባለመማር እንደሆነ ያስረዱት ቅዱስነታቸው በዚህም ሳቢያ በተከተሉት ግጭቶች በትግራይ፣ በአማራ፣ በአፋር እና በሌሎች ክልሎች የብዙ ኢትዮጵያውያን ደም እንደፈሰሰ በመልእክታቸው ገልጸዋል። ይህም ሆኖ ዛሬም በተለያዩ ስፍራዎች የምንሰማው የእልቂት ዜና ሆኖ ያውከናል ሲሉ በአገሪቱ በርካታ አካባቢዎች የቀጠሉ የትጥቅ ግጭቶችን አሳሳቢነት አመልክተዋል። ቅዱስ ፓትሪያሪኩ በዚሁ የምክርና የማጽናኛ መልእክታቸው መጨረሻ በህይወተ ስጋ ኑሮው ቢሆን ብዙ

ታሪክ መስራት የሚችሉ የሀገርና የቤተሰብ ተስፋዎች እንደነበሩ ያስታወሷቸው የቀድሞ ተዋጊዎች በለጋነት መቅረታቸው በተሰበረ ልብ ሁነን ለእረፍተ ነፍሳቸው መንግስት ሰማያትን

እንዲሰጥልን እንጸልያለን ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በበኩላቸው ለትግራይ ህዝብ መጽናናትን እንደሚመኙ በማህበራዊ የትስር ገጻቸው መልእክት አስተላልፈዋል። የመከላከያ ሚኒስትሩ ዶክተር አብርሃም በላይ በክልሉ የታወጀው የሐዘን ቀን አስመልክቶ በፌስቡክ ገጻቸው ባሰፈሩት ማጽናኛቸው ለትግራይ ህዝብ ጽናትና ጥንካሬ ተመኝተዋል። በተለይ ከባድ ችግር እያሳለፋችሁ ያላችሁ የትግራይ እናቶች ጽናቱ ይስጣችሁ በማለት ከእንግዲህ

ባታና መዳን መትጋት እንደሚገባ አመልክተዋል። በጦርነቱ ህይወታቸው ያለፈ የክልሉ የቀድሞ ተዋጊዎች ቁጥር እስካሁን ይፋ አልተደረገም። እንዲሁም በዚሁ ጦርነት የኢትዮጵያ መከላከያ ሰራዊትና ከኢትዮጵያ መንግስት ጎን ተሰልፈው ህይወታቸው ስላለፈው ተዋጊዎች ቁጥር እስካሁን የተነገረ አንድም ቁጥር የለም። በተጨማሪም ጦርነቱ በቀጥታ ከነካቸው የአማራና

የአፋር ክልል ምን ያህል ተዋጊ ህይወት እንዳለፈ እስካሁን የተገለጸ ነገር የለም። ከትግራይ ክልል በስተቀር ከፌዴራል መንግስትም ሆነ ከሌሎች ክልሎች በይፋ የተነገረ መርዶ የለም። በሌላ በኩል በዚህ ጦርነት ከስድስት መቶ ሺህ የሚበልጡ ሰዎች ህይወታቸው እንዳለፈ የአፍሪካ ህብረት አደራዳሪ የሆኑት ኦሊሴገን ኦቦሳንጆ ባለፈው አመት መግለጻቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም

ወደ እስራኤልና ሐማስ ጦርነት ስናልፍ ደግሞ የእስራኤልና ሐማስን ጦርነት ሸሽተው ለሚሰደዱ ንጹሐን ዜጎች ጥበቃና መሰረታዊ ፍላጎታቸው እንዲሟላላቸው ዩናይትድ ስቴትስ በድጋሚ ጥሪ አቀርባለች። በጦርነቱ በቀጠናው ሊስፋፋ እንደሚችል የተፈጠረው ስጋት እያየለ መምጣቱን ተከትሎም

አንድ የዩናይትድ ስቴትስ ሕግ አስፈጻሚ አባል ለኢራንና በደቡብ ሊባኖስ ለሚንቀሳቀሰው የሂዝቡላ ታጣቂ ቡድን ጠንከር ያለ ማስጠንቀቂያ አስተላልፈዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ተከታዩ ነው። የሐማስ ታጣቂ ቡድን መስከረም አስራ ስድስት ቀን በእስራኤል ላይ ያካሄደውን ወረራ ተከትሎ የእስራኤል መከላከያ ሰራዊት አባላት ሐማስን ሙሉ ለሙሉ ለማጥፋት ቆርጦ መነሳታቸውን አስታውቀዋል።

በጋዛ ላይ የሚያካሄዱ ጥቃት መባባሱን ተከትሎም ፍልስጤማዊ ሲቪሎች ሰሜናዊውን የጋዛ ሰርጥ አካባቢ ለቀው እንዲወጡ ጥሪ አድርገዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ሉቴናንት ኮሎኔል ፒተር ለርነር ኤቢሲ ከተሰኘው የአሜሪካ ቴሌቪዥን ጣቢያ ጋር ባደረጉት ቃለምልልስ

እስራኤል ያደረገችውን ጥሪ አብራርተዋል። ሰዎች ለቀው እየወጡ መሆኑን እያየን ነው። ሰብአዊ ድርጅቶችም ተፈናቃዮቹ በሚሰደዱበት ወቅት ደህንነታቸው እንዲጠበቅ ድጋፍ ሲያደርጉላቸው ማየትም እንፈልጋለን።

ነገር ግን ለሐማስ ወግ ነው። ሰዎች አካባቢያቸውን ጥለው እንዳይሄዱ ሲገፋፉ ማየት አንፈልግም። ከአንድ ሚሊዮን በላይ ፍልስጤማውያን ሲቪሎች ጥቃቱ እንዳይደርስባቸው ለማምለጥ እየሞከሩ ባሉበት ወቅት ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የተፈናቃዮቹ ሰብአዊ ፍላጎት መሟላቱን ለማረጋገጥ እየሰራች መሆኑን የዋይት ሀውስ ብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን

በኤቢሲ የቴሌቪዥን ጣቢያ ከሚተላለፈው ዚስ ዊክ የተሰኘ ፕሮግራም ጋር ባደረጉት ቆይታ ተናግረዋል። ከእስራኤል አቻዎቻችን ጋር በየጊዜው እንገናኛለን።

ይህን ጥቃት ከፈጸሙት አረመኔ አሸባሪዎች ጋር ምንም ግንኙነት የሌላቸው ፍልስጤማውያን አስፈላጊውን ምግብ፣ ውሃና መድኃኒት ለማቅረብም ከተባበሩት መንግስታት ድርጅት ጋር እየተነጋገርን ነው። በኢራን የሚደገፈው የሂዝቦላ ሚሊሺያ በሚንቀሳቀስበት የእስራኤልና ሊባኖስ ድንበር ላይም የተኩስ ልውውጡ እንደቀጠለ ነው።

በመጪዎቹ ቀናት ከአሜሪካ ህግ አስፈጻሚ ምክር ቤት ከተውጣጡ አባላት ጋር ቀጠላውን ለመጎብኘት እቅድ የያዙት ሪፐብሊካን ሴናተር ሊንሴ ግርሃም በቴህራንና በግጭቱ ውስጥ ሚና ለመጫወት ባሰቡ ተባባሪዎቿ ላይ ጠንካራ ማስጠንቀቂያ አውጥተዋል። ኢራን በእጅ አዙር የምታንቀሳቀሰው ሂዝቦላ በእስራኤል ላይ ከፍተኛ ጥቃት ካደረሰ ለእስራኤል መንግስት ህልውና ስጋት እንደሆነ ቆጥረዋለሁ።

ዩናይትድ ስቴትስ ከእስራኤል ጋር በመተባበር ኢራንን ከነዳጅ ንግድ ለማባረር የሚያስችል ወታደራዊ እርምጃ እንድትወስድ የሚያስችል የውሳኔ ሐሳብ ለዩናይትድ ስቴትስ ሴኔት አቀርባለሁ።

ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀጠናው የሚታየውን ውጥረት ለማርገብ እያካሄዱት ባለው ጉብኝት እሁድ ዕለት ከግብጽ ፕሬዚዳንት አብደልፈታህ አልሲሲ ጋር ተገናኝተዋል። ጦርነቱን ሸሽተው እየተሰደዱ ላሉ ሲቪሎች እርዳታ እንዲደርስ ማረጋገጥ አስፈላጊ መሆኑን ሁለቱም መሪዎች መስማማታቸውንም የሚኒስቴር መስሪያ ቤቱ ቃል አቀባይ ማትዩ ሚለር ተናግረዋል።

ብሊንከን ለተጨማሪ ምክክር ሰኞ በድጋሚ ወደ እስራኤል እንደሚጓዙ ይጠበቃል። በቬሮኒካ ባልደራስ ኤግሊሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። በተከታይ ደግሞ ከወደ ቻይና እናልፋለን።

ትላንት እሁድ ለይፋ የስራ ጉብኝት ቤይጂንግ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከቻይናው ጠቅላይ ሚኒስትር ሊቺያንግ ጋር በምጣኔ ሀብት ጉዳዮች ላይ እንደተወያዩ ጽህፈት ቤታቸው ገልጿል። የጠቅላይ ሚኒስትሩ ጉብኝት ኢትዮጵያ እየተፈተነችበት ባለው የእዳ ጫና ማቃለል ላይ

ሊያተኩር እንደሚችል በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ወቅታዊ ጉዳዮችን መነሻ በማድረግ አብራርተዋል። ከአይኤምኤፍ እና ከዓለም ባንክ ጋር ከእዳ ጫና ጋር በተያያዘ የሚደረገው ድርድር ስኬታማነትም የቻይና ሚና አስተዋጽኦ እንደሚኖረው ተናግረዋል። ኢትዮጵያ ከቻይና በኋላ ከሌሎችም አበዳሪዎችም

ከእዳ ክፍያ የእፎይታ ጊዜ እንደምትፈልግ የአይምኤፍ ባለስልጣን ባለፈው ሳምንት አርባ አስታውቀዋል። ኬኔዲ አባተ ተጨማሪ አለው።

ለይፋዊ የስራ ጉብኝት ዛሬ ጥቅምት አምስት ቀን 2016 ዓ ም ቻይና የገቡት ጠቅላይ ሚኒስትር አብይ አህመድ በቤጂንግ አቀባበል ካደረጉላቸው የቻይናው ጠቅላይ ሚኒስትር ሊቺያን ጋር በሁለቱ አገራት መካከል ባለው የምጣኔ ሀብት ትብብር ማጠናከሪያ መንገዶች ላይ እንደተወያዩ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ የትስስር ገጹ እንዳመለከተው በጋራ ማደግ የሚቻልባቸው መንገዶችና የንግድ ግንኙነቶችን ማስፋትም የውይይታቸው ነጥቦች ናቸው።

ይሁን እንጂ በውይይቱ ስለተነሱ ዝርዝር ጉዳዮች ጽህፈት ቤቱ አልጠቀሰም። የጠቅላይ ሚኒስትሩን ጉብኝት በተመለከተ አስተያየታቸውን የሰጡን የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ኢትዮጵያ ያለባትን የብድር ጫና ማቃለል የጠቅላይ ሚኒስትሩ ዋነኛ የጉብኝት አጀንዳ ሊሆን እንደሚችል አብራርተዋል። ቻይና በአገር ደረጃ የኢትዮጵያ ከፍተኛ በዳሪ ከመሆኗ ባሻገር ኢትዮጵያ ከዓለም አቀፎቹ የገንዘብ ተቋማት ያለባትን የእዳ ጫና ለማቃለልም አስተዋጽኦ እንዳላት ገል

ገልጸዋል። ከጠቅላላው ብድራችን ወደ ሀያ አምስት በመቶ የሚሆነው የቻይና ብድር ነው። የውጭ ብድራችን ወደ ሀያ ዘጠኝ ቢሊዮን አለብን። የውጭ ብድር ከዛ ውስጥ ትዌንቲ ፋይቭ ፐርሰንት ወደ አስራ ሶስት ቢሊዮን ገደማ የሚሆን የቻይና ብድር አለብን። እንደዚህ አይነት ብድር ከአንድ ሀገር ተብድር አናውቅም። ዓለም ባንክ ነው ያው ትልቋ ብዳሪያችን። ከዓለም ባንክ እና አፍሪካ ደቨሎመንት ባንክ ወደ ሀምሳ አምስት በመቶ የሚሆኑ ብድራችን የነሱ ነው። ግን ያው እነሱ መልቲላተራል ናቸው። በሀገር ደረጃ ስታይ

ትልቁ አመዳላይ ቻይና ነው። ኢትዮጵያ መክፈል አልቻለችም እዳው እና ቻይኖቹ አንድ አመት አራዝመውልናል። ምናልባት ገባ አንደኛ እሱን በደንብ ትንሽ ጨምሩልን ሊሉ፣ ሁለተኛ ደግሞ ምዕራብ ሀገሮቹ ቻይና ካልተስማማች እኛ ብቻችንን ምንም አናደረግም ብለዋቸዋል። የኮመን ፍሬምወርክ የሚሉት ማለት ነው። ስለዚህ እሷንም ለመነጋገር ኢትዮጵያ መክፈል ማችል በደርስ ጋር ደርሳለች። ብድሩ በአመት ወደ ኦልሞስት አንድ ነጥብ ስምንት ቢሊዮን ገደማ ነው የምንከፍለው እዳ

የምንሸጠው ግን አራት ቢሊዮን ገደማ ነው ማክሲመም፣ ግማሹን ይወስደዋል ማለት ነው እዳው። ስለዚህ ይሄ መክፈል የማንችልበት ደረጃ ስለደረሰን፣ ኤክስፖርቱ አላድጋለ፣ ኢምፖርቱ ትልቅ ነው፣ ጦርነት አለ፣ በዚህ ሁሉ መክፈል አልቻልም። ስለዚህ አሁን አይ ኤም ኤፍ በዚህ ሳምንት ላስት ዊክ ጀምሮ በሚቀጥ በዚህም ሳምንት እዚህ ያለው ያው ኢትዮጵያ መንግስት ቀንሱልኝ ነው የሚላቸው ወይ አሸጋግሩልኝ ነው የሚላቸው

ወይ ከቻላችሁ ደግሞ ሰርዙልኝ ነው የሚለው። ዓለም ባንክ ብዙ ጊዜ ከዓለም የገንዘብ ድርጅት ጋር በቅንጅት ነው የሚሄዱት። ምን ማለት ነው? ዓለም የገንዘብ ድርጅትን የፖሊሲዎች ካልተቀበቅ ዓለም ባንክ አይሰጥህምም፣ አይቀንስልህምም፣ አያራዝምልህምም የመክፈያ ጊዜው ነው። ዞሮ የሚለው እኔ የምልህም ፖሊሲ አርግ ነው። አሁን ግን እኛ የምንላችሁን ፖሊሲ ብታረጉም የምንቀንስላችሁ

ኮመን ፍሬምወርክ የሚባለው ሁሉም ያለበት ፍሬምወርክ ቻይና የሚግባበት ነው ሁሉም አበዳሪ አብሮ ይቀንስ ሁሉም አበዳሪ ከቀነሰ ነው ምን ማለታቸው ነው ስፔስክል ቻይና ከቀነሰ ነው ማለታቸው ከቻይና የአንድ አመት እዳ እፎይታ ጊዜ ካገኘች በኋላ ኢትዮጵያ ከሌሎች አበዳሪዎችም ተመሳሳይ እርምጃ እየጠበቀች መሆኑን የአለም የገንዘብ ድርጅት የአፍሪካ ምክትል ዳይሬክተር መናገራቸውን ሮይተርስ አርብ ዕለት ዘግቦ ነበር ምክትል ዳይሬክተሯ አናሊሳ ፌዴሊኖ በአይኤምኤፍ አመታዊ ስብሰባ ላይ ለጋዜጠኞች በሰ

የሰጡት አስተያየት የቻይና እርምጃ አበረታች መሆኑን ገልጸው አይኤምኤፍ ከኢትዮጵያ ጋር የሚያደርገው የፖሊሲ ውይይት ሲጠናቀቅ በጋራ ማዕቀፍ ወይም ኮመን ፍሬምወርክ መሰረት ከእዳ ጋር የተያያዙ የኢትዮጵያ ጥያቄዎች እንደሚታዩም ጠቁመዋል። ዛሬ ጠቅላይ ሚኒስትር አብይ አህመድ እና ጠቅላይ ሚኒስትር ሊቺያንግ በተገኙበት በሁለቱ ሀገራት መካከል በተለያዩ መስኮች አስራ ሁለት ያህል የትብብር ስምምነቶች መፈረማቸውንም የጠቅላይ ሚኒስትሩ ጽህፈት ቤት መረጃ ያመለክታል ይሁን እንጂ

እዚህ ቀደም በነበረው ተሞክሮ የሁለቱ ሀገራት የትብብር ስምምነቶች የሚፈጸሙበት መንገድ ጉድለት ያለበት መሆኑን የሚናገሩት የምጣኔ ሀብት ጉዳዮች ተመራማሪው ፕሮፌሰር አለማየሁ ከእስካሁኑ ተሞክሮ ልምድ መውሰድ እንደሚያስፈልግ ጠቁመዋል። እኔ የሚያሳስበኝ ሶስት ነገር ነው። አንደኛ ሲደራደሩ በደንብ ተደራድረዋል ወይ? በወለድ በመክፈያ ጊዜው ምናምን እንደዚህ ተከራ በደንብ አልተደራደሩም። የብዙ አፍሪካ በቃ ብሩ ተገኘ መውሰድ ነው አንድ እሱ ነው። ሁለተኛ ደግሞ

ከተቀበልከው በኋላ በስነ ስርዓት ያንን ብር ተጠቅመህበታል? ለተባለው ፕሮጀክት ላይ ውሏል ወይስ ሲዘረፍ ነው የከረመው? ወይስ የማያዋጣ ነገር ላይ ዝም ብሎ ነው ብሩ ሲጠፋ የከረመው? ብዙ ጥናትዬን የሚያሳየው ኢትዮጵያ ላይ ሲዘረፍ ነው የከረመው፣ የማያዋጣ ነገር ላይ ነው፣ በብዙ መጓተት ውስጥ ነው የገባው። ስለዚህ በመጓተቱ ምክንያት ገና ፍሬውን ሳታይ የመክፈያው ጊዜ ደረሰ። ሁለት ነው። ሶስተኛው

ሶስተኛው፣ እድሜ ልካችን ከእነሱ ጋር ጥገኛ ነው የምንሆነው ወይስ በዚህ በእነዚህ ፕሮጀክቶች የቴክኖሎጂና የማኔጅመንት የአመራር ሽግግር ይደረጋል ወይ? ብዙ ብዙ አፍሪካ ሀገር የእኛን ሀገር ጨምሮ የምታየው ቴክኖሎጂ ትራንስፈር ማኔጀር ያህል ትራንስፈር የሚባል ነገር የለም። እድሜ ልካችን እነሱ ላይ ጥገኛ ልንሆን ነው ማለት ነው። ቆንጆ ኤግዛምፕል የከተማውን ባቡር ውሰደው። የአዲስ አበባ ባቡር የአዲስ አበባ ባቡርን ስትወስደው

በጣም የሚዘገንን ነገር ነው የምነግርህ። ከተማ ባቡር ስምምነቱ ከቻይንኛ እንኳን ወደ እንግሊዝኛ ያልተጠረጉ እንኳን ልትደረድር ማለት ነው ልትደረድረው እኮ ነገሩን ስታውቀው ነው። አንድ በል ሁለተኛ፣ ከዛ በኋላ ሀንድረድ ፐርሰንት በእነሱ ማኔጅመንት፣ በእነሱ ስፔር ፓርት፣ በእነሱ አመራር ላይ ዲፔንደንት። ሶስተኛ፣ ቴክኖሎጂ ሽግግር ያልኩ ማኔጀር ሽግግር የሚባል አልመጣም እዚህ ባቡር ላይ አሁን።

What do you want?

ቻይናን ጨምሮ የአምስት አባል ሀገራቱን ስያሜ የመጀመሪያ ፊደል በመጠቀም በምህጻረ ቃሉ ብሪክስ በመባል የሚታወቀውን የኢኮኖሚ ፖለቲካ ማህበር እንድትቀላቀል ይሁንታ ካገኘች በኋላ ጠቅላይ ሚኒስትር አብይ ወደ ቻይና ጉብኝት ሲያደርጉ የአሁኑ የመጀመሪያቸው ነው። ጉብኝቱ ብሪክስ ኢትዮጵያን በአባልነት እንደሚያቅፍ ካሳወቀ በኋላ መደረጉ ምን ፋይዳ ይኖረዋል? በሚል የተጠየቁት ፕሮፌሰር አለማየሁ የብሪክስ አባል መሆኑ ቆንጆ ነገር ነው ከብዙ አንጻር

አባል ስለሆነች ብቻ የተለየ ነገር የሚመጣላት አይመስለኝም። ይሄ በጣም ሉዝ የሆነ ግሩፕ ነው ብሪክስ የሚባለው። ከዛ በኋላ ደግሞ አባል የሆነ ሰው ምን ያደርጋል? አባል የሆነ ሰው ምን ምን ጥቅም ያገኛል? ምን ኃላፊነት አለበት? የሚለው እኮ ከገና ከሁለት ሺ ሀያ አራት መጀመሪያ ጀምሮ ነው የሚወጣው። ስለዚህ አባል በመሆኑ የተለየ ነገር የምታመጣ አይመስለኝም። ጠቅላይ ሚኒስትር አብይ በቻይና ቆይታቸው ከልዑኮቻቸው ጋር በመሆን በሶስተኛው የቤልት ኤንድ ሮድ ፎረም ላይ እንደሚሳተፉም ተገልጿል።

la America dimmed, Kennedy Abate, Addis Ababang.

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የአሜሪካ ድምጽ ተመልሰናል። ቀደም ሲል በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ቢካተቱ የምትሏቸውን ዝግጅቶች ጥቆማ ለመስጠት በምን ታገኙናላችሁ የሚለውን የመገኛ መንገዶቻችንን ነው ተከታትለን የተመለስ ነው። ተከታዩ ዝግጅታችን ደግሞ ታላቁ የአፍሪካ ሩጫን ይመለከታል። ታላቁ የአፍሪካ ሩጫ በሚል መጠሪያ የሚታወቀው ስፖርታዊ ክንዋኔ

ጥቅምት 3 2016 ዓ ም ለአምስተኛ ጊዜ በቨርጂኒያ ግዛት አሌክሳንድሪያ ከተማ ተደርጓል። ኖቫ ኮኔክሽን የተሰኘው ተቋም ባስተባበረው በዚህ ክንውን ላይ በርከት ያሉ ትውልደ ኢትዮጵያውያን አፍሪካውያንና ሌሎች ሀገራት ዜጎች ተሳታፊ ሆነዋል። ከ6 10 ዓመታት በላይ የአትሌቲክስ አለም ጀግኖችን ያፈለቀችው አፍሪካ ተወላጆች በስፖርት ለማስተሳሰርና ለቀደሙት የአትሌቲክስ ባለውለታዎች

ክብር ለመስጠት የተወጠነው መርሃ ግብር ሰብአዊ ተልእኮችን፣ ሰላምና አንድነትን በሚያበረታቱ ተያዥ እንቅስቃሴዎችም ይታወቃል። የዘንድሮውን ክንውን በተመለከተ ሀብታሙ ስዩም ተከታዩን ዝግጅት አዘጋጅቷል።

ቀዝቃዛው አየርና የማያቋርጥ የሚመስለው ካፊያ ብዙ ሰዎችን ከቤት የመውጣት ፍላጎት ፈትኖ ይሆናል። በዚህ ቅዳሜ ማለዳ በአሌክሳንድሪያና ዋሽንግተን ዲሲ ከተማ ድንበር ላይ የተገናኙት ትውልደ ኢትዮጵያውያንና የሌላ ሀገር ዜጎች ግን እጅ ለመስጠት የሻቱ አይመስሉ። ብርዱን በአካላዊ እንቅስቃሴ፣ ካፊያውን በአብሮነት ይመክቱት ይዘዋል። ይህ ዓመታዊው የትውልደ ኢትዮጵያውያኑ መገናኛ ስፖርታዊ ክንውን ታላቁ የአፍሪካ ሩጫ ይሰኛል።

ዘንድሮ ለአምስተኛ ጊዜ የተደረገ ነው። የአምስት ኪሎ ሜትር ርቀትን በሩጫ ማካለል የሚጠይቀው ይህ ክንውን ከስፖርታዊ ፉክክር ያለፈ ዓላማ ስለመሰነቁ ያዘጋጁ ኖቫ ኮኔክሽን ድርጅት ኃላፊ ከሆኑት ዶክተር ጋሻው አብዛ ሰምተናል። እንደምታውቀው ሁል ጊዜ ሶስት ዓላማ ይዘን ነው ኖቫ ኮኔክሽን እንደ ድርጅት የሚንቀሳቀሰው የመጀመሪያው ኢትዮጵያ ብሎም አፍሪካ በምንታወቅበት የአትሌቲክስን መንደር

እንደ መድረክ ተጠቅመን ማህበረሰባችን ዲያስፖራውን ለማገናኘት ነው። እንዳየው ብርቅያ አትሌቶቻችን እየመጡ ማህበረሰቡም እዚህ ዓመት እዚህ ሀገር ብዙ ዓመት ላይ ይኖረ ሊሆን ይችላል። 30፣ 20፣ 10 ዓመት የቆየ ወይም ደግሞ ልጆቻቸው ተወልዶ ኢትዮጵያ በተለያየ አጋጣሚ ያልሄዱ ሄዱ ሊሆን ይችላሉ እነሱን ለማገናኘት ነው

ሁለተኛ ዘንድሮ የበለጠ መስራት የሚቀጥባንን የሚቀጥለው የምንሰራበት ከባህላችን ጋር የበለጠ ለማቀራረብ የበኩላችን አስተዋጽኦ ለማድረግ ነው። በሶስተኛነት ደግሞ በማህበረሰባችን ዘንድ ሁሉ አስተዋጽኦ ያበረከቱ አስተዋጽኦ ያደረጉ ወንድሞቻችን እህቶቻችንን የምንዘክርበት የምናመሰግንበት ዝግጅት ነው የሚሆነው።

ዶክተር ጋሻው መሰሉ ስፖርታዊ መድረክ በወጣት አትሌቶችና አትሌቲክስ ወዳጆች ዘንድ ስለሚተወው መልካም አሻራም ቀጣዩም ብለዋል። አዎ ትልቅ ስፖርት ማለት መድረክ ነው። መድረክ ማለት አትሌትን ቢያደርግም እንደዚህ አይነት መድረክ ላይ ልምድ ወስዶ ተለማምዶ ተወዳድሮ

ራሱን ፐርፎርመንሱን ወይም ደግሞ ያለውን ችሎታ ካለ ብቃቱ ማወቅ አይችልም እና የእነዚህ ዓይነት ዝግጅቶች በዛ ረገድ ከፍተኛ አስተዋጽኦ ያደርጋል። ወደፊትም ደግሞ ኛ ስንሰፋና ስናድግ ኢትዮጵያ ውስጥም ያለው ታዳጊ አትሌቶችን እያመጣን መድረኩን ለእነሱ የምንከፍትበት አጋጣሚ ነው። የብዙ ጀግና አትሌቶች መፍለቂያ ከሆነችው ኢትዮጵያ ጋር የሚዛመዱት አብዛኛዎቹ ተሳታፊዎች የሚያደንቋቸውን አትሌቶችን ብርታት እነሱም ስለመውረሳቸው የሚፈትሹበት ሰዓት ደርሷል። የሩጫው ማስጀመሪያ ጥሩምባ እነሆ ተሰማ።

ተወዳዳሪዎች የውድድሩ ማጠናቀቂያ መስመር ላይ እስኪደርሱ ጥቂት ደቂቃዎች አሉን። ማህበረሰብ አገዝ ተቋሞቻቸውን ለማስተዋወቅ ብሎም አብሮነታቸውን ለመግለጽ በዚያው ስፍራ ከተገኙት ጋር ለመጫወት አፍታ ግኝተናል። ተወዳጇ ድምፃዊት ቻቺ ታደሰ። ሩጫው ሰው የመገናኘት ብቻ ሳይሆን ከበዚህ ውስጥ ደግሞ ብዙ ትውልድን መርዳት ምን ማስተማር የምንችልበት መንገድ እየተከፈተልን ነው። ለእኔ እስፔሻሊ ይህንን ተጠቅሜ

ብዙ ኢትዮጵያኖች ለምሰራው ሶርቱ ሰክሰስ የሚል የኤጁኬሽን ፕላትፎርም ጀምረናል። በኦንላይን እናስተምራለን። ኢትዮጵያ ና ኮሌጅ ወደ ኮሌጅ ፕሪፔር እያደረግን ነው ልጆችን። ምክንያቱም አሁን አይተሃል እንግዲህ ከብዙ ከ800 ሺህ ስንት ትውልድ ወጣት እንደወደቀ ማለት ነው። ስለዚህ እኛም በተቻለበት ብዙ ሳይሆን ነው የሚል አንድ ፐርሰንት እንኳን መርዳት ከቻለ

የተሻለ ትውልድ እናፈጥራለን ብለን ነው። ስለዚህ ይህንን ፕላትፎርም ተጠቅሜ እኔም እሱ ሰጥቶኝ ይህንን እድሉን አብረን ሆነን ሬዝ እያደረግን ነው። ዛሬ ስለይ የተገኘሁትም አንዱ በዚህ ምክንያት ነው። ድምፃዊትና በበጎ ተግባራት ውስጥ ንቁ ተሳታፊ የሆነችው ቻቺ ታደሰ ትውልደ ኢትዮጵያውያንን በትምህርት መስክ እንዲሳካላቸው ስለምታደርጋቸው እንቅስቃሴዎች በሰፊው እንመለሳለን። አሁን ግን ወደ ውድድሩ እንመለስ። ቀዳሚዎቹ ተወዳዳሪዎች እየገቡ ነው።

በዘንድሮ ውድድር በህፃናት ሴቶች አርሴ ማጸጋዬ፣ አሜን ጥላሁንና የአብስራ ዘውዴ ከአንደኛ እስከ ሦስተኛ በመውጣት አሸናፊ ሆኗል። በህፃናት ወንዶች ምድብ ዮናታን ዳዊት፣ ናታን ቢንያምና እና አህዱ ተሾመ ተከታትለው በመግባት ባለ ድል ሆነዋል። በአዋቂ ሴቶች መሠረት ደሳለኝ፣ ቃል ኪዳን አዲሴና ማርታ መኮንን የአምስተኛው የታላቁ አፍሪካ ሩጫ አሸናፊ መሆናቸው ሲበሰር፣ በወንዶች ደስታ ኦታ፣ ሚሊዮን ኃይሉና አሸናፊ ከተማ

ከአንደኛ እስከ ሶስተኛ ደረጃም ተቆናተዋል። በወንዶቹ ምድብ አሸናፊ የሆነው ደስታ ኦቶ ስለ ውድድሩ ሀሳቡን አጋርቶናል። ጥሩ ውክግር ነው የነበረው። ደስ ይላል። ይህን ውድድር ለማምጣት ችያለው። ውድድሩ በጣም ደስ ይላል። ከዚህ በፊት የተወዳደርክባቸው ዓለም አቀፍ መድረኮች አሉ የተወዳደርክባቸው ነገር? አዎ አልፎ አልፎ ያው፣ በቅርብ ነው እኔ ራሴ ወደ ውጭ ማውጣት የጀመርኩት አልቆየም። ገና ያው ወደ ውጭ ገና ነው ማውጣት ላይ ነው ያለው። የወደፊቱ እቅድህ ምንድን ነው?

እቅዱ እግዚአብሔር ከረዳን ትልቅ ውድድር ላይ ትልቅ መድረክ ላይ ሳሪቼ ትልቅ መድረክ ላይ ማሳተፍ ነው የምፈልገው። የአምስት ኪሎ ሜትሩን ውድድር ካጠናቀቁት መካከል አንዷ ከሪሽመንድ የመጣችው ትግስት ናት። ስለ ውድድሩ በአጠቃላይ ስለ ስፖርታዊ ክንውኑ ቀጣዩን ብላለች።

አንደኛ ኢትዮጵያውያኖችን በአንድ ላይ ያገናኛል። እንደገና ደግሞ የምንሮጠው ለጥሩ ኮዝ ቻሪቲ በመርዳት ነው። የህፃናትን ዌልቢንግ ሰፖርት የሚያደርግ ቻሪቲ ነው እና መሰባሰቤን ለጥሩ ኮዝ መሮጤን እደግፈዋለሁ። በዛ ምክንያት ነው የመጣሁት። አዎ ትንሽ ልምምድ አድርጊያለሁ። ሩጫው ትንሽ ዝናብ ቢጀምርም በጣም ደስ የሚል ሁላችን የአባረታታን፣ ሁላችንም ሮጠናል። በጣም ደስ የሚል ጊዜ ነው።

በዚህ ውድድር መካከልና ማብቂያ ላይ ኢትዮጵያ ውስጥ በተለይም በአማራ ክልል ውስጥ እየተፈጸሙ ናቸው ያሏቸውን ሰብአዊ ጥሰቶች ትኩረት ያገኙ ዘንድ ድምፃቸውን ያሰሙ ተሳታፊዎችን አይተናል።

ከስድስት አስርት ዓመታት በላይ የአትሌቲክስ ዓለም ጀግኖችን ያፈለቀችውን አፍሪካ ተወላጆች በስፖርት ለማስተሳሰር ለቀደሙት የአትሌቲክስ ባለውለታዎች ክብር ለመስጠት የወጠነው መርሃ ግብሩ ሰብአዊ ተልእኮዎችን፣ ሰላምና አንድነትን በሚያበረታቱ ተያያዥ እንቅስቃሴዎቹ ይታወቃል። ከእነዚህ መካከል አንዱ የሆነው ዝግጅቱን ያስተባበረው ኖቫ ኮኔክሽን የሀገርና የህዝብ ባለውለታዎችን የሚያከብርበት የተጽዕኖ ፈጣሪዎች ሽልማት ይጠቀሳል። የዘንድሮው ስነ ስርዓት በውድድሩ ማግስት ተከናውኗል። ስለ ሽልማቱና ተያያዥ ጉዳዮች

በቀጣይ ዘገባ እንመለሳለን። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን።

ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዘጋጀናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም የተለያዩ ዘገባዎችን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ወይም በአሁኑ መጠሪያው በኤክስ ሃሽታግ ቪኦኤ አምሃሪክ ላይ

ላይ ልታደርሱን ትችላላችሁ። ኢንስታግራም እና ዩቲዩብ ላይም አለን። በተጨማሪም 2022513505 በማለት ከፊት ለፊቱ የመደመር ምልክትና አንድን በማስቀደም በዋትሳፕ ቁጥራችን ላይ በድምፅ መልእክታችሁን ቀርጻችሁ አስቀምጡልን፣ ይደርሰናል። በነገው ምሽት ዝግጅታችን በተለያዩ ዝግጅቶች ዳግም እንመለሳለን። ለዛሬው ስለተከታተላችሁን እናመሰግናለን። ሰላም ደናደሩ።